የባለ ብዙ ቀለም ሐሳቦች መናዳያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ እነሆ መደመጥ ጀመረ። ጋቢና ቪኦኤ እንደምናመሻችሁ፣ አድማጮቻችን፣ ለምሽቱ በሳምንቱ ለእናንተ ካደረስናቸው መሰናዶች መካከል የተወሰኑትን መራርጠን በድጋሚ እናስደምጣችኋለን። አብራችሁን አምሹ። በደቡብ ክልል ዋና ከተማ ሐዋሳ እና በአንዳንድ የክልሉ አካባቢዎች የተሰቀሉ ሕጋዊ ያልሆኑ አርማዎች እንዲወርዱና በሕጋዊ አርማዎች እንዲተኩ የክልሉ ጊዜያዊ ወታደራዊ እዝ ትዕዛዝ ሰጥቷል። ዝርዝሩ ከአጭር ቆይታ በኋላ ይሰማል። በትውልድ ከተማው ጅጅጋ እና ሌሎች የሶማሌ ክልል ከተሞች ነዋሪዎች ላይ ጥቃት በደረሰበት ወቅት አብነት የሚሆን ተግባር የፈጸመ ወጣት ዛሬ አብሮን ያመሻል። በሶሻል ሚዲያ እንድንገናኝ አድርጌ ሁላችን ተገናኝተን ወደ አንዳንድ ሚዲያዎች ይሄዳል እስከ ጠቅላይ ሚኒስትር ቢሮ ለመግባት እንደዚህ አንድ ላይ በመሰባሰብ እንደፈለት ነገር በማድረግም ድምጽ እንዲሰማ አድርገናል። በሰዓቱ ወጣት ሱራፌል ጥላይን የሰማችሁት ሙሉ ጉዳዩ ቆየት ብሎ ይደመጣል። በዚህ በዩናይትድ ስቴትስ ሜሪላንድ ግዛት ባለሙያ ወጣቶችን ለማስተሳሰር እየጣረ ስለሚገኘው ተቋም፣ እንዲሁም ደግሞ አበጃቸው የሚያሰኙ የፈጠራ ስራዎችን ከሰሞኑ ለይታ ያበቁት ታዳጊዎችን የሚመለከቱ መሰናዶዎችም አሉ። በዩናይት ስቴትስ የሚገኙ ለትርፍ ያልተቋቋሙ ድርጅቶች ሀገር ቤት ካሉ በጎ ፈቃደኛ ድርጅቶችና ግለሰቦች ጋር የተባበሩበት የሴት ተማሪዎች የኮምፒውተር ኮዲንግ ወይም ቅመራ ስልጠና ተጠናቋል። ኮምፒውተር ሳይንስ ዲግሪ በፓይለት ደረጃ እንዲጀመር አደረጉ። ከዛ ውስጥ ሁለት ሴቶችን ከስታቲስቲክስ ዲፓርትመንት መርጠው ነበረ። እኔና ሰላማዊት የሁለተኛ ዓመት ስታቲስቲክስ ሜጀር ነበር። ገርል ኮዲንግ የተሰኘው ድርጅት ኃላፊ እና ከአሰልጣኞቹ መካከል አንዱ የሆኑትን በተለይ ማበራን የሰማናቸው ዝርዝሩ ቆየት ብሎ ይሰማል። የሙዚቃ ምርጫም ይኖረናል። ኤደን ገረመውና ሀብታሙ ስዩም አብረናችሁ እናመሻለን። ከጋቢና ቪኦኤ ጋር ናችሁ። አብራችሁን ከአድማስ ተሻገሩን እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር ወደሚቀድመው ዘገባ እናመራለን። በደቡብ ክልል ዋና ከተማ ሐዋሳ በሲዳማ ዞን ወረዳዎችና በአንዳንድ የክልሉ አካባቢዎች የተሰቀሉ ሕጋዊ ያልሆኑና የማን እንደሆኑ የማይታወቁ አርማዎች፣ ምልክቶችና ባንዲራዎች ወርደው በሁለት ቀናት ውስጥ በክልሉ ሕጋዊ ሰንደቅ ዓላማና አርማዎች እንዲተኩ የክልሉ ጊዜያዊ ወታደራዊ እዝ ትዛዝ ሰጥቷል። የወታደራዊ እዙ ትላንት ማምሻውን ባወጣው መግለጫ ይህንን በማያደርጉ የመንግስት የስራ ኃላፊዎች፣ የግል ድርጅቶችና ምልክቶችና አርማዎችን ይዘው በሚገኙ ግለሰቦች ላይ እርምጃ እንደሚወስድ አስታውቋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ መግለጫውን ተመልክቶ ተጨማሪ ዘገባ ወታደራዊ እዙ ባወጣው መግለጫ በደቡብ ክልል ዋና ከተማ ሀዋሳ በሲዳማ ዞን ወረዳዎችና በአንዳንድ የክልሉ አካባቢዎች የተሰቀሉ ህጋዊ ያልሆኑና የማን እንደሆኑ በውል የማይታወቁ አርማዎች፣ ምልክቶችና ባንዲራዎች ወርደው በሁለት ቀናት ውስጥ በክልሉ ህጋዊ ሰንደቅ ዓላማና አርማዎች እንዲተኩ ትእዛዝ ሰጥቷል። ጊዜያዊ ወታደራዊ እዙ በመግለጫው እንዳለው በክልሉ በተፈጠረው ሁከትና ከዚህም ቀደም በነበሩ የፀጥታ ችግሮች የክልሉ መንግስት ህጋዊ የሆነው ሰንደቅ ዓላማ አርማና ምልክቶች ከመንግስት ተቋ ተቋማት ከግል ድርጅቶችና መንግስታዊ ካልሆኑ ተቋማት ጭምር እንዲሰባበሩና እንዲወድሙ ተደርጓል። ይህንን ተከትሎ ስርዓት አልበኝነት እንዲፈጠርና የህብረተሰቡን ሰላምና ደህንነት አደጋ ውስጥ የሚጥሉ ሁኔታዎች እንዲፈጠሩ ምክንያት መሆኑን ያስታወቀው መግለጫው የዜጎችን ሰላምና ደህንነት እንዲሁም ህገ መንግስታዊ ስርዓቱን ማስጠበቅ የመንግስት ተቀዳሚ ተግባር በመሆኑ ከዛሬ ሐምሌ 29 እስከ 30 2011 ዓ.ም ባሉት ሁለት ቀናት ውስጥ ከዚህ በታች የተዘረዘሩ ጉዳዮች ተፈጻሚ እንደሆኑ የክልሉ ጊዜያዊ ወታደራዊ ብሔራዊ እዝ ጥብቅ ነው ያለውን መመሪያ አስተላልፏል። የክልሉ ህጋዊ ሰንደቅ ዓለማ በመንግስትም ሆነ በግል እንዱም መንግስታዊ ባልሆኑ የግል ተቋማት እንዲሰቀሉ በክልሉ በየተኛውም አካባቢ በህጋዊ መንገድ የማይታወቅና ያልተፈቀደ አርማም ሆነ ሰንደቅ ዓለማ በየተኛውም ስፍራ ይዞ መንቀሳቀስ በጥብቅ የተከለከለ መሆኑን የተለያዩ የትምህርት ውጤቶች፣ ህገወጥ ምልክቶችና አርማዎች በተለያዩ መንገድ ይዞ ወይም ለብሶ መገኘት የተከለከለ መሆኑን በክልሉ በሁሉም መዋቅሮች እስከ ቀበለ ድረስ ህጋዊ የመንግስትና የድርጅት ተቋማትን ምንነትና አድራሻ የሚገልጹ ትክክለኛ ጽሑፍና ታፔላ ወይም ማስታወቂያ በግልጽ እንዲሰቀሉና በአደባባይና በመንገድ ዳር የተሰቀሉ ህገወጥ የመንገድ ዳር ምልክቶች በአስቸኳይ እንዲነሱ ትእዛዝ ሰጥቷል። እነዚህ ትዕዛዛት በተቀመጠው የጊዜ ገደብ የማይተገበሩ ከሆንም ይህንን ባልፈጸሙ የመንግስትም ሆነም የግል ተቋማትና ድርጅቶች ላይ ህጋዊ እርምጃ እንዲወስድ የክልሉ ጊዜያዊ ወታደራዊ እዝ አሳስቧል። የክልል እንዲሁም ጥያቄ ተከትሎ በቅርቡ በሐዋሳ ከተማና በሲዳማ ዞን የተለያዩ ወረዳዎች ሁከትና ብጥብጥ መከሰቱና ከዚህ ጋር በተያያዘ በሌሎች ዞኖችም የተለያዩ መገለጫ ቸው ህገወጥ ድርጊቶች ተፈጽመዋል ብሏል መግለጫው። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም። አድማጮቻችን ከጋቢና ቪኦኤ ጋር ናችሁ። ጋቢና ቪኦኤ ወጣቶች ላይ መሰረት ያደረገ የአሜሪካ ድምፅ ራዲዮ መሰናዶ ነው። ወደ ቀጣዩ ዘገባ እናመራለን። አዎ ቀጣዩ ዘገባ እዚሁ ዩናይትድ ስቴትስ ውስጥ ነው በተለይም ደግሞ በዲሲ ሜሪላንድ እና ቨርጂኒያ የሚኖሩ ወጣት ኢትዮጵያውያንም ባለሙያዎች የተሰባሰቡበት የፕ የተባለ ተቋም አለ ኢትዮጵያ ውስጥ ካሉ ባለሙያዎች ጋር ትስስር መፍጠር መጀመሩን ከሰሞኑ ተሰምቷል ከዘጠኝ አመታት በፊት የተጀመረው ያንግ ኢትዮጵያን ፕሮፌሽናልስ ወይም የፕ በአባልነት የያዛቸው አምስት ሺህ ባለሙያዎች ኢትዮጵያ ካሉ ተመሳሳይ ሙያ ያላቸው ባለሙያዎች ጋር ትስስር እንዲፈጥሩና በሙያቸው ሀገራቸውን የሚያገለግሉበት መንገድ ማመቻቸት መጀመራቸውን ከመስራቾቹ አንዱ ሽመልስ መኮንን ለጋቢና ቪዮኤ ተናግረዋል። ሲሆን ግርማ ዝርዝር ጉዳዩን ትነግረናለች። የኢትዮጵያን ፕሮፌሽናልች ወይም ዋኤፒ የዛሬ ዘጠኝ ዓመት ነው የተጀመረው። ጀመርም ምን የሚባል ነገር አለ፣ አንድነት ሀይል ነው የሚባል አለ እና በተለይ በአሜሪካን ሀገር አሁን ኢንዲያን ኮሚኒቲዎች፣ እነ ጁሽ ኮሚኒቲዎች፣ ሌሎች ስታቂ የሚታወቁበት መለያ አላቸው። እሱ ምንድን ነው? እርስ በእርስ የመረዳዳት አንዱ ብቻውን አያድግም፣ ሌላውንም ይዞት ነው የሚያድገው። ኢኮኖሚ በትምህርት በስራ በመረዳዳት እንደሁም አንዳንድ ጊዜ ገና ለምሳሌ ከሲንጋፖር ወይም ደግሞ ከሌላ ሀገር የሚነሳ ሰው እዚህ ያለ ሰው ሁሉ ነገር ያመቻችለታል እና እኛም ደግሞ እዛ ትልቁ ደግሞ ዋናው ነገር የሚያመሰጥበት መድረክ ኔትወርኪንግ ነ የፕም በባለፈው ዘጠኝ አመታት ከሰማንያ በላይ የተለያዩ ዝግጅቶችን አዘጋጅተናል። እዚህ ያለን ፕሮፌሽናሎች የተገናኙ እውቀት እንዲቀያየሩ፣ ሪሶርስ እንዲያደርጉ አንዱ ለኛው ስለስራ ቦታ ስለማደግ ኢንፎርሜሽን እንዲቀያየሩ በሙያቸው ስኬታማ ሆኑ ኢትዮጵያኖች ለወጣቶቹ ልምድ እንዲያካፍሉ ፕሮፌሽናል ስራ የላቸውም እየመጡ ስራ ባላቸው ሰዎች ጋይድ እየተደረጉ አቅጣጫ እየተሰጣቸው ስራ እንዲያገኙ የምናደርግባቸው መድረኮች ናቸው። ስለዚህ እዚሁም ያለውን ብቻ ሳይሆን ከኢትዮጵያ የሚመጡትንም ወደ ፕሮፌሽናል ስራ የምናስገባበት ትልቁ መድረክ ነው። ኔትወርክ ይመኛል። እንደዚህ ያለ የማስተሳሰሪያ መንገድ የሚሰጠው ጥቅም ምንድን ነው? የሚሰጠው ጥቅም ምንድን ነው? አንድ ምሳሌ ስጦች። አሁን አሜሪካን በመጣሁበት ጊዜ በሙያ ስራ ለማግኘት የማውቀው ሰው አልነበረም። በኢኮኖሚክስ የተማረ ሰው ወይም ደግሞ ኢትዮጵያ ፕሮፌሽናሎች የማግኘት ትሉ አልነበረም። እንደዛሬ ፌስቡክ ምንም አልነ ነበረም እና የዛኔ በራሴ መስጨርጨር ነበረብኝ። ብዙ ሰው በራሱ መንገድ ሄድና በጣም ብዙ ዓመት ይፈጅበታል። አላስፈላጊ ኮስት ያወጣል። አላስፈላጊ ጊዜ ይፈጅበታል። ግን በአሁኑ ሰዓት ለምሳሌ ኢኮኖሚክስ ተመርቆ ከኢትዮጵያ የመጣ ሰው ቢኖር ዳሜሪካ ሀገር እኔ ጋር ቢገናኝ በአንድ ሰዓት ውስጥ የት ቦታ ስራ ማመልከት እንዳለበት፣ ትሬዚኑ እንዴት አድርጎ ማዘጋጀት እንዳለበት፣ ኢንተርቪው ላይ ራሱ እንዴት ነው ያዘጋጀው፣ ስራ ላይ ሲገባ የመጀመሪያውን አንድ ሁለት ሶስት ወር እንዴት ራሱን አዘጋጅቶ በህሊናም በእውቀትም በሪሶርስ መግባት እንዳለበት ዘረዳው እችላለሁ እና ያ ነገር ደግሞ ግዴታ በኢትዮ የተቀመጠን ሰው ልትረጃ አትችልም። እንደ የፓይነት መድረክ መጥቶ ከእኔ ጋር ኔትወርክ ማድረግ አለበት ሰጥ ማለት ነው። ስለዚህ ይህን አንድ ኤግዛምፕል፣ አንድ ምሳሌ በየሙያው ብታሰትሙ ብዙ ሰዎች ከብዙ ሰዎች ጋር ሲገናኙ በኮሚኒቲ ወይም ደግሞ በኢትዮጵያ ማህበረሰብ ደረጃ ትልቅ ውጤት ያመጣል ማለት ነው። እና ትልቁ ጥቅሙ እሱ ነው። አሁን በቅርቡ ኢትዮጵያ ደርሳችሁ መጥታችኋል። እንግዲህ ከአንተ ጋር አብሮ መስፍን ጌታነህ መስራች ነው። ምን አድርጋችሁ ነው የመጣችሁት ኢትዮጵያ? ይሄ ለዘጠኝ ዓመት ያክል አብዛኛው ስራችን በአሜሪካን ሀገር ነበር። የተወሰነው እዚህ ያለው ሰው ስራ እንዲያገኝ፣ ስራ ያለው ሰው ራሱ እየተረዳዳ በህይወቱ ውጤታማ እንዲሆን ማድረግ ነበረ። ባለፈው ዓመት አንድ ኢኒሽቲቭ ጀመር። እሱም ምንድን ነው? እዚህ ያለው አምስት ሺህ በላይ አባላቶቻችን ያላቸው እውቀት አለ፣ ያላቸው ሀብት አለ። ከገንዘብ በላይ በዚህ ሀገር ቆይታ ያካበቱት ትልቅ እውቀት አለ፣ ልምድ አለ። እሱን ተከትሎ ደግሞ የሚያውቋቸው አሜሪካኖችም ሊሆን ይችላል ሌሎች ማህበረሰብ ክፍሎች ሰዎች አሉ፣ ሪሶርሶች አሉ እና እሱን ወደ ኢትዮጵያ ብንወስደው እዛ ብዙ ለውጥ ሊያመጣ ይችላል የሚል ዓላማ ይዞ የተነሳ ነው እና እንግዲህ ለምሳሌ የተማርንበት ትምህርት ቤት ሁላችን ማስታወስ እንችላለን። የተወሰኑ መጽሐፍ ብንልክ እዛ ሄዶ ትልቅ ለውጥ ሊያመጣ ይችላል። ወይም ደግሞ ዩኒቨርሲቲ ውስጥ ብዙዎቹ ዩኒቨርሲቲዎች ለተማሪ ጥረት እንዳለ እናቃለን። እዚህ ያለ ሰው ወደ ኢትዮጵያ ሄዶ በአንድ ወር ውስጥ በሁለት ወር ወይም ደግሞ ለረዝ ያለ ጊዜም ሄዶ እዛ ቢያስተምር እውቀቱን ወደዛ ቢያሻገር ትልቅ ለውጥ ሊያመጣ ይችላል እና እሱ ላይ መሰረት አድርገን የጀመርነው ኢኒሼቲቭ ነው። እና እሱን ፋስኬት ለማድረግም ኦንላይን ላይ ብዙ ስራዎች እየሰራን ነው። ኢትዮጵያ በነበረን ቆይታ ደግሞ አንድ ዝግጅት ነበረ። እንዴት አድርገን ነው ዲያስፖራ ላይ ያለውን የፕሮፌሽናል እውቀት ወደ ኢትዮጵያ የምናሻግረው የሚል ትልቅ ርዕስ ያለው ውይይት ነበረ። በዛ መድረክ ላይ ተካፍለን የበምን በዛ ላይ ምን እየሰራ እንደሆነ እንዴት ተደርጎ ሲሰራ ደግሞ አገር ይጠቅማል፣ እንዴት አርገን ወገኖቻችንን እንጠቅማለን። እንዴት አድርገን ብዙ ወጣት ባለሙያዎችን አይቻለሁ። ኢትዮጵያ ውስጥ ትልቅ ህልም ይዘው በአይቲ ቢዝነስ እየከፈቱ ያሉ ወጣቶች አሉ እና እነሱ ነው በገንዘብ እንዲረዱ፣ በእውቀት እንዲረዱ እያንድ ማይክሮሶፍት የሚሰራ ኢትዮጵያዊ ባለሙያ እዛ አዲስ አበባ ውስጥ ያለ አንድ የአይቲ ድርጅት የመሰረተን ሜንቶር ቢያደርገው ብዙ ውጤታማ ስራ መስራት ይቻላል። በሚል ነገር ነው እና በዛ ውይይት ላይ ነበር። ሳስ ከመጣችሁ በኋላ ምን እርምጃ ተራመዳችሁ? ምን አደረጋችሁ? ሶስት ነገሮች ላይ አተኩረን እየሰራን ነው። አንደኛው ኦንላይን ፕላትፎርም እንለዋለን። በአማርኛ ብዬ እንደማስቀምጠው አላውቅም። እሱ ምንድን ነው የሚያደርገው በአሜሪካ ሀገር ያለውን ኢትዮጵያ ሄዶ ለመስራት ዝግጁ የሆነውን የኢትዮጵያን ፕሮፌሽናሎችን ኢትዮጵያ ውስጥ ካለው ፍላጎት ጋር ማገናኘት ተኛ ቅድም የጠቀስኩት መጽሐፎችን እየሰበሰብን ከአባላቶቻችን እዛ በምናገኘው ፍላጎት መሰረት እየላክን እንዲረዱ ማድረግ ነው። ሶስተኛውም ደግሞ አጫጭርና ረጅም ጊዜ ስልጠናዎችንም እናስባለን። አሁን የጀመራችሁት ነገር የለም፣ ገና ለመጀመር እየሰራችሁ ነው ማለት ነው? ብዙ ስራዎችን ሰርተናል። ለምሳሌ እዛ ኢትዮጵያ ባገኘነው በሰበሰብነው ነገር ተነስተን ያዘጋጀናቸው ፕሮግራሞች ነበሩ። ለምሳሌ የዛሬ ሶስት ወር አካባቢ አውትሶርሲንግ ቢዝነስ ላይ ምንድን ነው እዚህ ሀገር ያሉ ኢትዮጵያኖች እዚህን ሀገር ቢዝነስ ወስዶ ኢትዮጵያ ላይ እንዲሰራሉ በሚል ላይ አንድ ውይይት አርገን ነበረ። ከኢትዮጵያም ከዚህም ባለሙያዎች አሳትፈን ውይይት አድርገን ነበረ። ከሚኒስትሯ ካልድም ጋር በሰበሰብ ነው ኒድ መሰረት እንደውም የሚኒስትሩ ዶክተር አሚር አማን እዚህ የመጣ ጊዜ ትልቅ ፕሮግራም አዘጋጅተን በአሁኑ ክረምት ላይ እነዚህ እነዚህ እነዚህ ባለሙያዎችን እንፈልጋለን ብለው መጥተው በዛ መድረክ ላይ እንዲያስተዋውቁ አድርገን እኛም ደግሞ አባላቶች እሱን እንዲረዱ አድርገን ወደ ኢትዮጵያ ሄደው እንዲሰሩ ያደረግንበት ሁኔታ አለ። የቦክ ድራይቭም ደግሞ በአሁኑ ሰዓት ከአባሎቻቸውና ከአንዳንድ ሎካል ላይብራሪዎች እየሰበሰብን ያለ ነው። ነው የኦንላይን ፕላትፎርም ያልኩት እሱ ኦልሞስት እያለቀ ያለ ነገር ነው። በሚቀጥሉት ሳምንታቶች ውስጥ ይፋ እናደርገዋለን ብለን እናስባለንና ብዙ ስራ እየተሰራ ነው። አንዳንዶቹ ነገሮች ደግሞ በደንብ ታሰበባቸው፣ በደንብ ፍላጎት ተሰብስበ በደንብ ለዘላቂነት ስራ ስለሆነ እየተሰራ ያለው እነሱ ጊዜ ይፈጃሉ፣ ግን አንዴ ካለቀ ደግሞ ለብዙ ጊዜ ልንጠቀምባቸው የምንችላቸው ነገሮች ናቸው። በጣም አመሰግናለሁኝ እንግዲህ ሽመልስ ለቃለ ምልልሱ። እኔም በጣም አመሰግናለሁኝ። እናንተን በርቱ። ይህ ትልቅ ስራ ነው እንግዲህ ብርጅ የሚለው ኮንሰፕት ለዚኛ የሚቻልነው ደግሞ እዛ ላይ እናበረክታለን ብለን እናስባለን አመሰግናለሁ እግዚአብሔር ስጥልኝ ከጋቢና ጋር ስለሆናችሁ እናመሰግናለን አድማጮቻችን ጋቢና ከአሜሪካ ድምፅ ራዲዮ ለእናንተ የሚቀርብ ወጣቶች ላይ ያተኮረ መሰናዶ ነው እንግዲህ ባለፈው አመት ሐምሌ ሀያ ስምንት ሁለት ሺ አስር አመተ ምረት በጅጅጋ ከተማ የቀድሞው ፕሬዚዳንት አብዲ መሐመድ ኡመር ስምሪት የተሰጣቸው ናቸው በሚል የተጠረጠሩትና ሄጎ የሚል ስያሜ የተሰጣቸው ወጣቶች በከተማ ነዋሪዎች ላይ አደረሱት የተባለው ጥቃት አንድ አመት ሞላው። በወቅቱ ይፋ በተደረገው ሪፖርት ሰባት አብያተ ክርስቲያናት ተቃጥለዋል፣ ብዙ ሰዎች ተገድለዋል፣ ንብረት ወድሟል፣ እንዲሁም በመቶ ሚሊዮኖች የሚቆጠር ሀብትም ተዘርፈዋል። በወቅቱ ጥቃት በደረሰ ጊዜ ጉዳዩን ጠቅላይ ሚኒስትር አብይ አህመድ ቢሮ ድረስ በመሄድ አቤቱታ ከማቅረብ ጀምሮ ኮሚቴ እንዲቋቋምና ተጎጂዎች እንዲረዱ ያደረገ ወጣት የዛሬ የጋቢና እንግዳችን ነው። እጅጅጋ ተወልዶ ያደገውና ኑሮውን በአዲስ አበባ ያደረገው ሱራፌል ጥላዬ ለሌሎች ወጣቶች ምሳሌ የሚሆን በጎ ተግባር አከናውነዋል ሲሉም ምሳሌ ይሰጡለታል። አዲስ ቸኮል ለዛሬው የዘጋቢዎቻችን መስኮት መሰናዶ ላይ ተከታዩን አዘጋጅተዋል። ሱራፌል ከሚያብራራበት ይጀምራል። አጠቃላይ ሶማሌ ክልል በነበረው ግጭት ሁላችን እንደምናቀለ ስከናት የዘለቀ ችግር ነበር የተፈጠረው ማለት ነው። በሰዓቱ ደግሞ አገሪቱ ለምንም የኢንተርኔት አክሰስ ምንም ነገር አልነበረም እና እዚህም ደግሞ ጉዳዩ የመታወቁ ነገር ብዙ እንዳልነበር አውቀናል። በስልክ ብቻ ነበር እዛ ካሉ ሰዎች ጋር የምንገናኛ። ከዛም እዚህ አጠቃላይ ሌሎች ሰዎች እንዲያውቁልን ጉዳዩን እርስ በርስ ደግሞ የጅጅጋ ና የአካባቢው ተወላጆች እዚህ አዲስ አበባ ያሉት ማለት ነው ተገናኝተን በሶሻል ሚዲያ እንድንገናኛ አድርጌ ሁላችንም ተገናኝተን ወደ አንዳንድ ሚዲያዎች ይሄዳል እስከ ጠቅላይ ሚኒስትር ቢሮ ለመግባት እንደዚህ አንድ ላይ በመሰባሰብ እንደሰለት ነገር በማድረግም ድምጽ እንዲሰማ አድርገናል። በሰዓቱ ያን ነው እኔ በሰዓቱ አድርጌ የነበረው ነገር። ከዛ በኋላ ኮሚቴ አቋቁማቸው እርዳታ ያሰባሰባችሁት እና ለዚህ ለተባቸው ወገኖች ለመድረስ የሰራችሁት ስራ አለ እስኪ እሱንም ካለ እስኪ ኮሚቴ ያደረገው እዛ አካባቢ ላለው ሰው ድምጽ የመሆን ስራ የሰራው እዚህ ሆኖ ከዚህ እስከ ጠቅላይ ሚኒስትር ቢ ቢሮ ደርሶ በመግባትና በማነጋገር እዛ ያለው ሰው ብቻውን እንዳልሆነ የማሳየት ስራ የማጽናናቱን ስራ ሰርቷል። ከሱ አልፎ ደግሞ በተለያዩ ሀሳቦች ገንዘብ የማሰባሰብ ሁኔታ ውጭ ሀገርም ባሉ ሰዎች የራሳችን ህጋዊ የፌስቡክ ቻናል በመክፈት ውጭ ሀገር ያሉ ሰዎች ወደኛ አካውንት ብር ላኩ። ከዛ በኋላ ቀጥታ ለሰዎቹ አንድ በአንድ የተጎዱትን ሰዎች እያጣረን ከማህበረሰቡ ጋር አንድ ላይ በመሆን በየፍራንክም ማስታ የፍራንክም ድጋፍ አደረገን። ከፍራንክ አልፈንም ደግሞ ሰዎች ሰባ የመረ አጠቃላይ በብር ደረጃ ሲተማ እርግጠኛ አደለውኝም። መጀመሪያ ላይ በእጅ ነበር በፖስታ እያረገኝ ስታይ ነበረው። ከዛ በኋላ በጣም የተጎጂት ተጎጂ የተባሉት መረጠን እና በባንክ አካውንት አወጣንላቸው። በባንክ አካውንት ተሸጠናቸው ቢያንስ እስካሁን ለአራት ለአምስት ጊዜ ጊዜ እየጠበቅን ባህል እየጠበቅን እየሰጠ ነው የምንገኘው። አሁንም የተወሰነ በኮሚቴ ስም የቀራ ብር አለ። የተወሰኑትም ለመስጠት አሁን ዝግጁ ነው። ለመሆኑ ሌሎች ስለ ሱራፌል ምን ይላሉ? ሊያስጠብቃቸው ታደለ ይባላል። ናታን የምግባረ ሰናይና የመንፈሳዊ ማህበር የሚባል ማህበር አለ እዚህ ጅጅጋ ውስጥ ወጣቶች ማህበር፣ የዚያ ማህበር ሰብሳቢ ነው። ሱራፌል ማለት የጅጅጋ ልጅ ነው፣ ከኛ ጓደኛ ነው። በትምህርት አጋጣሚ ሄዶ አዲስ አበባ ኮሚቴ አዋቅሯል። ያኔ በአደጋውና በሞቱ በሰቆቃው ጊዜ እዚህ ከነበረው ህዝብ በላይ ድምጻችን እንዲሰማ ከፍተኛ ጽዋር ያደረገ ወንድማችን ነው። ምንም በእድሜ ታናሽ እንኳን ቢሆን ከእድሜው በላይ ነበር ሲሰራ የነበረው። ታላላቅ ሰዎችን የከተማ ጅጅጋ ምስራቅ ሀረርጌ ተወላጆችን፣ በጣም ትልልቅ የሚባሉ ሰዎችን በማሰባሰብ ድምጻችን ሚዲያ እንኳን ሽፋን ባልተገኘበት ጊዜ መስቀል አደባባይ ስብሰባ እየጠሩ የተለያየ ቦታ እየተገኘ የእኛ ድምጽ የእኛ ጩኸት እንዲሰማ ካደረጉ ወንድሞችም እና እህቶች መካከል ግንባር ቀደሙ ማለት ትወዳለሁ፣ ሱራፌልን ማለት ነው። ዘላለኝ እኔ ነባራለሁ ጅጅጋ ዩኒቨርሲቲ መምህር ነኝ። አሁን ላይ ደግሞ በጅጅጋ ዩኒቨርሲቲ የአዲስ አበባ ኦፊስ ላይ በምክትል ዳይሬክተርነት እየሰራሁ እገኛለሁ። ስምንቱ ጥፋት ከተከሰተ በኋላ የጅጅጋ ልጆችና ጅጅጋ አካባቢ ተወልደ ያደጉ ነገር ግን አዲስ አበባ ላይ ያሉ እንዲሁም ጅጅጋ ላይ የተማሩ እዚህ ለትምህርት የመጡ ልጆች አንድ ላይ ተሰብሰብ ተሰባስበን እየሰራን ነበረ። በተለይ አሁን ሱራፌን በማሰባሰብ ኢንፎርሜሽን በመስጠት ያለውን ጅጅጋ ላይ የተከሰተ ያለውን ነገር ኢንፎርሜሽኖችን ለኛ በማቀበል ምን ማድረግ እንዳለብንም በመመካከር እኛም በማሰባሰብ እንድንለግስ ሀሳቡን ያቀረበው እሱ ነው። ደም ለግሰናል። ወደ ኮሚቴ ፎርም ከማድረጋችን በፊት ፎርም እያደረግን ያለበት ሰዓት ላይ ይህንን እንድናደርግ ትልቅ አስተዋጽኦ አድርጓል ማለት ነው። ስራቴል ኮሚቴያችንም ከተቋቋመ በኋላ ጅጅጋ ሁለቴ ሶስቴ በመሄድ ጅጅጋ ላይ ያሉትን የተጎዱትን በአካል በመቅረብ ማ ምን ያህል ነው የተጎዳው፣ ምንድን ያጣው ነገር በደንብ ኢንቨስቲጌት በማድረግ ኢንፎርሜሽኖችን ለኮሚቴያችን በማቀበል የሚሉ ሰዎችን በመለየት ስራ ላይ ከፍተኛ አስተዋጽኦ የነበረው ልጅ ነው ማለት ነው። አሁኑ ሰዓት እንዳራያ ይሆናል ብለን የምናስበው ና ከዚህ አንጻር እስኪ ሱራፌል የሰራው ስራ ለሌሎች ለሀገሪቱ ወጣቶች በተለይ እንደዚህ ተመሳሳይ ችግር ውስጥ ያለፉ ከተሞች ውስጥ ለሚኖሩ ወጣቶች ምን ትምህርት ይሰጣል ብለን እስኪም ትታስባለህ? አመለካከት ለየት የሚያደርገው ነገር እንደ ወጣት በስሜት ተከፋፍቶ ወደ በቀል እና ወደ መልሶ ማጥቃት የምንለው አካሄድ ሳይሆን የተጎዱትን ከመርዳት አንስቶ ሰላምን የመፍጠርን እንቅስቃሴ ሰላምን የመፍጠር እንቅስቃሴ የተደረገው ነገር ምንድን ነው? የመለየት ስራ ነበረ። ሀበሻ እና ነን ሀበሻ፣ ሱማሌ እና ነን ሱማሌ በሚለው ጉሩፕ ተፈጥሮ ትልቅ እልቂት እንዲመጣ ነበረ፣ ግን ይሄ እንዳይሆን አብረን የሱማሌ ወንድሞቻችንም አብረው ከኛ ጋር እንዲሆኑ አዲስ አበባ ላይ የሚያሉ የትም ቦታ ላይ የሚያሉ አብረው እንዲሆኑ አንድ ላይ የተሰራበት ስራ ነው። ይሄ ደግሞ ትልቅ ነው። ይሄ ትልቅ ለወጣቱ አሪያ የሚሆነው ነገር ምንድን ነው? ከስድብ ከማውገዝ የተለያዩ ፎቶዎችን እውነተኛም ውሸተኛም የሆኑ ፎቶዎችን በመለጠፍ ማነሳሳት ሳይሆን ስለ ሰላም መስበር አብሮ አብረን ያሳለፍነውን ነገር በጅጅጋ ላይ ወንድማማች ሆነን ጎረቤት ሆነን አብረን በሰላሙ ያሳለፍነውን ነገር በማስታወስ የመጣብንን ችግር አንድ ላይ እንጋፈጠው፣ ይሄ ሊሆን አይገባም የሚለውን ነገር ነበር ሲሰራ የነበረው። እዚህም ያሉ አዲስ አበባ ላይ ያሉ ሶማሌ ወንድሞቻችንን በማግኘት እርዳታ እንዲሰጡ ጭምር፣ ለተጎዱ ልጆች፣ ለተጎዱ ወገኖቻችን እርዳታ እንዲሰጡ ጭምር ትልቅ እስቀሳት ያደርግ ነበር እና ይሄ ትልቅ አርአያነት ነው ማለት ነው። በአጠቃላይ ሱራፌልጥ ላይ ወጣትነቱን ለበጎ ተግባር እየተጠቀመበት ነው። የኢትዮጵያ ሰላም እንዳይደፈርስ ወጣቶች አደጋን በመከላከል ጭምር አስተዋጽኦ ሊያበረክቱ ይገባል ብሏል ለአሜሪካ ድምጽ ሬዲዮ። አዲስ ቸኮል ከጅጅጋ። በዩናይትድ ስቴትስ የሚገኙ ለትርፍ ያልተቋቋሙ ድርጅቶች ሀገር ቤት ካሉ በጎ ፈቃደኛ ድርጅቶችና ግለሰቦች ጋር የተባበሩበት የሴት ተማሪዎች የኮምፒውተር ኮዲንግ ወይም ቅመራ ስልጠና ተጠናቋል። ዩኮድ ገርሊንግ ገርል የተሰኘ በአሜሪካ የሚገኝ ድርጅት በዚሁ ባተቋቋመው የኢትዮጵያ ሴቶች የመብት ማዕከል ጋር በመተባበር ነው ከ23 የሁለተኛ ደረጃ ትምህርት ቤቶች ለተውጣጡ ተማሪዎች ስልጠና የሰጡት በውጭ ሀገራት የሚገኙ ሌሎች ኢትዮጵያውያንም በመሰለ ቴክኖሎጂና የክህሎች ሽግግር ተግባራት እንዲሳተፉ የሳይንስና ከፍተኛ ትምህርት ሚኒስቴር ደኤታ ፕሮፌሰር አፈወርቅ ካሱ ጥሪ አቅርበዋል። በውጭ የሚኖሩ ኢትዮጵያውያን ሀገር ውስጥ ካሉስ ጋር ከተቀናጁ የተለያዩ ክፍተቶችን መሙላት እንደሚችሉ ስልጠናውን ያስተባበሩት ተናግሯል። እስክንድር ፍሬ ተከታዩን ዘገባ ልኳል። የዩኮድ ገርል መስራችንና ስራ አስኪያጅ ቤተልሄም አበራ ግሩንበርግ ወደ ሶፍትዌር ኢንጂነሪንግ ከገቡበት አጋጣሚ ጀምሮ የህይወት ልምድ ቸውን ጭምር አካፍለዋል። ኮምፒውተር ሳይንስ ለመጀመሪያ ጊዜ በማይነር አራት ኪሎ ዩኒቨርሲቲ ሲሰጥ ዶክተር ዲዳ መቅዲሳም እዚህ ይገኛሉ። የመጀመሪያ ፕሮፌሰር ከዛ ውስጥ ከስታቲስቲክስ ን ከማቴማቲክስ ዲፓርትመንት ተማሪዎችን አውጣተው ኮምፒውተር ሳይንስ ዲግሪ በፓይለት ደረጃ እንዲጀመር አደረጉ። ከዛ ውስጥ ሁለት ሴቶችን ከስታቲስቲክስ ዲፓርትመንት መርጠው ነበረ። እኔና ሰላማዊት የሁለተኛ አመት ስታቲስቲክስ ሜጀር ነበር። እና ከዛ በፊት እንኳን ኮምፒውተር ሳይንስ እና ኮምፒውተር ፕሮግራሚንግ መማሪ ይቅርና ኮምፒውተር መባልን አይተነው አናቅም ነበረ፣ እንኳን በእጃችንም ነክተነው አናቅም ነበረ። እናንተ ከሁለተኛ ደረጃ ትምህርት ቤት መጀመራችሁ እድለኞች ናችሁ። እራሳችሁን ፈትሻችሁም የህይወት አቅጣጫችሁን መወሰን ትችላላችሁ፣ ብለዋል ወይዘሮ ቤተልሔም ለተማሪዎቹ ሲናገሩ። ክራክ ዘ ኮድ ስካይ ሃይ ኮዲንግ ዊዝ ድሮንስ በሚል ርዕስ ነው ስልጠናው የተሰጠው። በአንዳንድ ወገኖች የወንዶች ብቻ ተደርጎ የሚወሰደውን ውስብስብ የሆነውን የቅመራ ዘርፍ ሰብራችሁ ግቡ የሚል መልእክት ለሴቶቹ ለማስተላለፍ ያሰበ ነው። ካሜራዎችንና ሌሎች ሰው አልባ መሳሪያዎችን ከኮምፒውተር ማዘዝና ማንቀሳቀስ እንዲችሉ ለማድረግም ያለመ ነው። ስልጠናው ደግሞ በዚህ እንደማይቆም ወይዘሮ ቤተልሔም ለአሜሪካ ድምፅ አብራርተዋል። በተለይ እነዚህ የመጀመሪያዎቹ ኢናጎሪያ የመጀመሪያዎቹ ምረቃ ምረቃ ልጆች ስለሆኑ እነሱን ወደፊት ፊት ኮምፒውተር ሳይንስ ሜጀር እስከሚያደርጉ ድረስ አንለቃቸውም። እነሱ በየአመቱ ፕሮግራማችን ስንሰጥ በአሜሪካን ሀገርም ልጆች ተደጋግመው እየወስዱታል። በስልጠናው የተሳተፉ ሴት ተማሪዎችም አጭር ከሚመስለው ስልጠና ብዙ ማትረፋቸውን ይናገራሉ። ከየካቲት 23 ሁለተኛ ደረጃ ትምህርት ቤት የመጣችው የአስረኛ ክፍል ተማሪ ኤደን ምትኩ ይህንኑን የምታብራራው በኮድ ጋር እንትና ብዙ እውቀት አግኝቻለሁ። አሁን ለምሳሌ ድሮን እንዴት ማስነሳት ማስነሳት ማለት ማለት ነው ለምሳሌ ለአድማጮች ግልጽ ነው ማድረግ ድሮን ማስነሳት ማለት ድሮን ማለት በሚጀምረ ካሜራ ነው ብዙ ጊዜ ከላይ የተሽከረከረ የሚቀርጽ ካሜራ ነው ተንቀሳቃሽ ነው ተንቀሳቃሽ ካሜራ ነው አሁን ብዙ ጊዜ አሁን እስችጋ ምን እንደምን ነው የሚቀርጹት ቁጭ አድርገው መሬት ላይ በሚታይ ካሜራ ነው ነገር ግን አሁን እስችጋ ወደ ላይ በኮምፒውተር ተቆጣጥረው ነገር ወደ ላይ ማብረር እንችላለን ግን በዚህ ጊዜ ደግሞ ሁሉንም አካቶ ሊቀርጽ የተሽከረከረ ለምሳሌ አሁን ክሎክ ዋይዝ ዘጠና ዲግሪ ሮቴት አድርገው ካልን ብለን ኮምፒውተር ላይ እነሱን መስፈርቶች ካሟለን ዘጠና ዲግሪ ሮቴት እያደረገው ያደረገ ሁሉንም እያካለ ሊያነሳልን ይችላል። ማለት ስለ እሱ አነሳስ በፊት አላቅም ነበረ። ጥሩ እውቀት አግኝቻለሁ። ስለራሽ ምንም እውቀቱ አልነበረሽም ስለ ድሮን ወይም ስለ ተንቀሳቃሽ ካሜራ ወይ ሌሎች መሳሪያዎችም ሊሆኑ ይችላሉ ማንቀሳቀስ እንዴት እንደሚቻል እውቀቱ አልነበረሽም። ምንም ማንቀሳቀስ እንዴት እንደሚቻል እውቀቱ አልነበረኝም። ግን በተለያዩ ቦታዎች አሁን ለምሳሌ ቤተ ክርስቲያን ውስጥ ምናምን ትላልቅ እንትኖች ሲኖሩ የአመታዊ ክብረ በዓሎች ሲኖሩ ከላይ ሲንቀሳቀሱ አይ ነበር። ግን በጣም በሚገርም ማለት እንዴት ከላይ የተለያዩ ቴሌቪዥን ጣቢያዎች እንደዛ እያንቀሳቀሱ ሲቀርጹት አይ ነበር፣ አይ ነበረ። ግን እንዴት እንደሚያ የሚያንቀሳቅሱት ይገርመኝ ነበር። ማለት እንት ማንቀሳቀስ እንደምችል ግን አሁን ራሳችን በስልክም እንዲሁም ደግሞ በኮምፒውተር እየተቆጣጠርን አንቀሳቅሰናል። ስለዚህ ያ ደግሞ ለእኔ ትልቅ እዚህ ስልጠናው ላይ አንቀሳቀሳችሁ፣ እዚህ ስልጠናው ላይ አንቀሳቅሰናል። ክፍል ውስጥ በጣም ትልቅ ይሄ ድሮን ሳይሆን በምን መጠነኛ የሆነ ድሮን ክፍል ውስጥ መንቀሳቀስ ማሳያ የምትሆን ድሮንን አንቀሳቅሰናል። ዩኮድ ገርል ወደ አዲስ አበባ ሲመጣ የአንበሳውን ድርሻ የሚይዝ ድጋፍ አደረገ የተባለው በዚያው በዩናይትድ ስቴትስ የሚገኘው ሴንተር ፎር ዘ ራይትስ ኦፍ ኢትዮጵያን ዊሜን ወይም የ የኢትዮጵያ ሴቶች የመብት ማዕከል የተሰኘው ድርጅት ነው። የድርጅቱ ፕሬዝዳንት ወይዘሮ ሮማን አባተና ባለቤታቸው አቶ ተስፋይ አባተ በስም ተጠቅሰዋል። እዚህ በኢትዮጵያ ለስልጠናው ተባባሪ የሚሆኑ አካላትን ያፈላለጉትና የስልጠናውን ሂደትም በቅርበት የተከታተሉት አቶ ተስፋይ አባተ ሂደቱን አጫውተውኛል ስሜታቸውን አካፍለውኛል ቤተልሔም ከዛ መታ ይህን ስታደረግኛ እዚህ ትንሽ ነገር ያደረግነውን ነገር እንዲህ ሲከናወን ሳይ በጣም ነው ደስ ያለኝ ትንሽ ነገር ነው ወይ ግን ብዙ ክፍተት ነው የሞላችሁት ወል ያደረጋችሁትን እስቲ ንገሩኝ መጀመሪያ መጀመሪያ እንግዲህ ባለቤቴ ደውላ እንዲህ የምትባል ወይዘሮ ትመጣለች እና ትሬኒንግ ትሰጣለች ስፖንሰር ማግኘት ትችላለህ ወይ ስትለኝ ባለቤትዎት ማለት ወይዘሮ ሮማን አባተ የኢትዮጵያ ሴቶች መብት የመብት ማዕከል በአሜሪካ የሚገኘው የእሱ ፕሬዚዳንት ማለት ናቸውናት ስጠይቀኝ እሺ እሞክራለሁ አልኳት። የሚገርምህ ብዙ ጊዜም አልፈጀብኝም። ሰዎችን ሳነጋግር የመጀመሪያ የጠየኩትን አቶ አስማረ ምን አለበት ታዲያ? ለአንድ ቀን አቶ አስማረ አቶ አስማረ ማለት የጎሃ ሆቴል ባለቤት ናቸው፣ ጎንደር የሚገኘው ጎንደር የሚገኘው። ለዚሁ የተባረከ ሀሳብ መርዳት ካልቻልን ምንድን ነው የምንረዳው? በደስታ ብሎ እሷ አለኝ። ከዛ ቀጥዬ አቶ መሐመድ አደም እሳቸው ደግሞ የሜካኒካል ኢንጂነሪንግ ካምፓኒ ያላቸው እዚህ ስጠይቃቸው እሳቸውም ወዲያውኑ የተቀበሉኝ። ሶስተኛው ወይዘሮ ስንዱና አቶ ሙልጌ ሁኔታ ከበደ። ከዛ ቅጥዬ ወይዘሮ ሮማኔኔ ባለቤት በሻህና ወይዘሮ አስቴር ኃይሉን ጠይቃ እነሱ ስፖንሰር እናደርጋለን አሉ። እነሱን አረጉ። የቀረው ኢት ዎዝ ሂስትሪ። ሳየው አምስት ቀን ባልሞላ በሶስት ቀን ውስጥ የአምስት ቀን እነዚህ ተማሪዎችን ምግብ ለማብላት ተማሪዎች ማብላት ስንችል በጣም ነው ደስ ያለኝ። መጀመሪያ አላመንኩም ነበር። የሰዎቹ ግን ይሄን ይሄን ብሎ ደሞ ገንዘቡ ሲሰጡኝ ደስ ነው ያለኝ እንዴ ሌላ ነገር ምኮ ማድረግ እንችላለን የሚል ሀሳብ መጣብኝ። በተለይ በዚህ እድሜ ላይ የሚገኝ አጋጣሚ የህይወትን አቅጣጫ እስከ መጨረሻ የመቀየር እድል አለው። እነኚህ ታዳጊ ሴቶች ናቸው። አሁን ይህንን ትምህርት ያገኙት ክትትሉም እንደሚቀጥል ሰምተናል እና ኢትዮጵያ ገና ያልተጠቀመችበት ሀብት እንዳለም ማሳያ ነው። አሁን እናንተ ያደረጋችሁት ነገር ውጭ ያለው ተቋማትን ግብረሰናይ ተቋማትን ወይዘሮ ሮማን ጤርሶ ባለቤት የሚመሩትን አይነት አገር ውስጥ ካሉት ጋር ማገናኘት ከተቻለ ማለት ነው ከዚህ አንጻር ተነሳሽነቱን በመውሰድ እንዲህ አይነት ተቋማትን ለማፈላለግ በቀጣይም እንደዚህ አይነት ታዳጊዎችን ለመረዳት ሲሆን በሌላ ዘርፍ ለመስራት ያሰባችሁት ነገር አለ በቅ ደረጃ ወይስ ገና አልተነጋገራችሁ? ገና አልተነጋገርንም። ይህንን ሳክሰስፉል ነን ካየን በኋላማ ይቀጥላል ብዬ አስባለሁ። እንቀጥላለን። ይሄማ መደረግ ያለበት ነገር ነው። ቀላል ነው እንዳልኩ በአምስት ቀን ይህን ማድረግ በሶስት ቀን ማድረግ ከቻል ሌላ ማድረግም ይቻላል። በስልጠናው የመክፈቻ ስነስርዓት ላይ ተገኝተው ከነበሩት አንዱ የሳይንስና ከፍተኛ ትምህርት ሚኒስትር ዴታ ፕሮፌሰር አፈወርቅ ካሱ በተለያዩ የውጭ ሀገራት የሚገኙ ኢትዮጵያውያን ተመሳሳይ ድጋፍ እንዲያደርጉ ጥሪ አቅርበዋል። የሳይንስና ከፍተኛ ትምህርት ሚኒስቴርና በአጠቃላይ መንግስት መሰል ድጋፍ ለማድረግ ከሚፈልጉ ኢትዮጵያውያን ጋር በትብብር ለመስራት ዝግጁ መሆኑን ሚኒስትር ዴታው ጠቁመዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ሰላም፣ ሰላም ማዲንጎ ነኝ። እንግዲህ ከኔ ዘፈኖች ውስጥ ውሰጃት የሚለውን ዘፈን ጋብዣቸዋለሁ። እንደምትወዱት ተስፋ አደርጋለሁ። መልካም ቆይታ ከጋቢና ቪዮኤ marqueta, <laughs> sena See be can i አድማጮቻችን የዛሬው ጋቢና ቪኦኤ የጉዞችን በዚህ ጥንት ተጠናቋል። አብራችሁን ስለነበራችሁ በጣም እናመሰግናለን። እንግዲህ በፌስቡክ አት ቪኦኤ አማሪክ፣ በትዊተርም ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ። በሰላም በጤና ያገናኘን። ሀብታሙ ዘዩምና ኤደን ገረመው አብረናችሁ ነበር። ዝግጅታችንን ሲያቀናብርልን የቆየ ደግሞ ሞክቢል ያቤሩ ነው። ከማዲንጎ ሙዚቃ ጋር አብረናችሁ እንለያያለን። ደናደሩ መልካም ምሽት።

thank